Caffeinated Podcast. Wake your mind, sip that thought, let it grind. Caffeinated Podcast. አቦል አቦል የሆኑ ዜናዎችን በዴልቲ ተዘጋጅቶ በካፍኔድ ቴክ በኩል ይዘንላችሁ መጥተናል። ማሳሰቢያ፣ እነዚህ የምናጋራቸው ዜናዎች ለመረጃነት እንጂ የፋይናንስ ምክሮች እንዳልሆኑ ለማሳሰብ እንወዳለን። በዚህ ሳምንት የኢትዮጵያ ጉምሩክ ባለስልጣን በኮንትሮባንድ የገቡ 624.6 ሚሊዮን ብር የሚያወጡ እቃዎች እንደያዘ አሳውቋል። ፍተሻውም የተደረገው በፈረንጆች አቆጣጠር ፌብራሪ 12-19/2026 ሲሆን በባለስልጣኑ መሰረትም 608.4 ሚሊዮን ብር ያልተፈቀዱ እቃዎች ሲሆኑ 16.2 ሚሊዮን ብር የሚያወጣው ለውጭ ንግድ የሚሆኑ እቃዎች መሆናቸው ተገልጿል። እቃዎቹም ጨርቃጨርቅ፣ ጨርቃጨርቅ፣ ኤሌክትሮኒክስ፣ ቡና፣ አዝርዕት፣ የመኪና መለዋወጫ፣ ኮስሞቲክስ፣ መድኃኒቶች እንዲሁም የውጭ ምንዛሪና ሌሎች እቃዎች ያካተተ ነው። ኤምፔሳ ኢትዮጵያና ገበያ ኢንክ በመተባበር ዳላ ኤአይ ጥቅል ሊያወጡ ሲሆን ይህም በተገደበ ክፍያ የተለያዩ የኤአይ አገልግሎቶች በቀላሉ የሚገኝበት ሲሆን ይህም ኤምፔሳ ዋሌታቸው በኩል የሚያገኙ ይሆናል። ይህ ጥቅልም የዳላ ስቱዲዮ ኤአይቶስ የሚጠቀም ሲሆን ይህም መተግበሪያ ለመስራት፣ የኤአይ ኤጀንት ለመስራት፣ ጌሞችን ለመስራት እንዲሁም በኤአይ የሚሰሩ ኮንቴንቶችን ለመስራት የሚያግዝ ይሆናል ተብሎ ይጠበቃል። ከሌሎች የኤአይ አገልግሎት ሰጪዎች የሚለየውም የኢንተርናሽናል ክሬዲት ካርድ የማያስፈልግ መሆኑና የኤምፔሳ ዋሌት ካላቸው እሱን በመጠቀም በቀላሉ ማግኘት እንደሚችሉ ተናግረዋል። ይህ የኤአይ አገልግሎትም የኢትዮጵያ ውስጥ ከሚነገሩ ቋንቋዎች አማርኛ እና ኦሮምኛን ያካተተ ነው። ይህ ጥቅልም ተማሪዎችን፣ ስራ ፈጣሪዎችን እንዲሁም ይህንን አገልግሎት መጠቀም ለሚፈልጉ የማጎልበት ስራን የሚሰራ ነው። ይህም ኢኖቬሽን ላይ ያለውን እጥረት ይሞላል ተብሎ ይጠበቃል። በኢትዮጵያ የሚገኙ ባንኮች ከዚህ ወር በመጀመር የዲጂታል ገንዘብ ዝውውር ላይ ያሉ የአገልግሎት ክፍያዎች ላይ ጭማሪ እንደሚኖር አሳውቀዋል። ይህም የዲጂታል ዋሌ ተጠቃሚዎች ላይ ለውጥ እንደሚያመጣ ይጠበቃል። በኢንዱስትሪው ያሉ ሪፖርቶች እንደሚያሳዩት ይህ ክፍያ ለአደጋ ጊዜ ስራ አመራር የሚሆን ሲሆን ለደንበኞችም በኤስኤምኤስ መልእክት እንደሚያሳውቁ ተናግረዋል። አዋሽ ባንክ በብድር ላይ አንድ በመቶ እንዲሁም ከዲጂታል ገንዘብ ዝውውር አምስት በመቶ የሚወስድ ሲሆን ይህም በቀጥታ ለአደጋ ጊዜ አመራር ገቢ እንደሚሆን ተናግረዋል። ኢትዮ ቴሌኮም በዚህ ሳምንት ቴሌስትሪም የሚባል አዲስ መተግበሪያ ለቋል። ይህም የኢንተርኔት ቲቪ መተግበሪያ ሲሆን ከስልሳ በላይ የሆኑ የቀጥታ ስርጭቶችን እንዲሁም ከ350 በላይ የሆኑ ርዕሶች እንደሚነሱበት ይታሰባል። በፋይበር እንዲሁም በሞባይል ዳታ ሊያገኛቸው እንደሚችሉም አሳውቀዋል። ይህ የተለመደውን ቲቪ ወደ ስማርት ቲቪ የሚቀየር ሲሆን የአመታዊ ክፍያ ለሚያደረጉም የ33 በመቶ ቅናሽ እንደሚያደርጉ አሳውቀዋል። ለዛሬ ያዝነውን ጨርሰናል። ቀጣይ ሳምንት ከእናንተ ቡና ከኛ ዜና ይዘን እንገናኛለን። እስከ ሳምንት ቸረን ሰንብት። Caffeinated, ooh, yeah. podcast, we're wide awake today.